Pagarinia report. በትግራይ ክልል የተከሰተውን ጦርነት ተከትሎ ወደ ኢትዮጵያ ግዛት ገብቷል የተባሉ የኤርትራ ወታደሮች መውጣት መጀመራቸው ተገለጸ። ሰባት ወራትን ባስቆጠረው የትግራይ ክልል ቀውስ ውስጥ ተፈጽሟል በተባሉ ፆታ የጥቃቶችና ግድያዎችን ጨምሮ በከባድ የሰብዊ መብት ጥሰቶች ሲከሰሱ የቆዩት የኤርትራ ወታደሮች ወደ ኢትዮጵያ ግዛት ዘልቀው የገቡት የደህንነት ስጋት ስለነበራቸው እንደሆነ ተገልጾ ነበረ። በትግራይ ክልል የተከሰተው ቀውስ መቋጫ እንዲያገኝ የሚወተቡቱት የተለያዩ ሀገራትና ዓለም አቀፍ ድርጅቶች በተደጋጋ ተደጋጋሚ ከሚያነሷቸው ጥያቄ መካከል የኤርትራ ወታደሮች ከኢትዮጵያ እንዲወጡ የሚጠይቀው ጥያቄ ይገኝበታል። ይህንንም ተከትሎ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከጥቂት ወራት በፊት ወደ ኤርትራ ተጉዘው ከሀገሪቱ ፕሬዚዳንት ኢሳያስ አፈወርቂ ጋር ከተወያዩ በኋላ ወታደሮቻቸው ከኢትዮጵያ እንደሚወጡ የተገለጠ ቢሆንም እስካሁን ድረስ በይፋ የተነገረ ነገር አልነበረም። አሁን የጠቅላይ ሚኒስትሩ ቃል አቀባይ ትናንትና በሰጡት ጋዜጣዊ መግለጫ ላይ ለቀረበላቸው ጥያቄ በሰጡት ምላሽ የኤርትራ ወታደሮች ከኢትዮጵያ ግዛት መውጣት ጀምረዋል ብለዋል። ትናንትና በነበረው ጋዜጣ መግለጫ ላይ በርካታ ሀሳቦች የተነሱ ሲሆን ከእነዚህ ውስጥም በትግራይ በአሁኑ ወቅት ስላለው ሁኔታ የተሰጠው ሀሳብ ተጠቃሹ ነው። በጠቅላይ ሩ ጽህፈት ቤት የተካሄደው ጋዜጣዊ መግለጫ ላይ የጽህፈት ቤቱ ሴክሬታሪያት ቢለኔ ስዩም እና የፌዴራል ጠቅላይ አቃቤ ሕግ ጌዲዮን ጢሞቴዎስ በትግራይ ክልሉ ስለተከሰተውና አሁን ስላለው ሁኔታ ማብራሪያ ሰጥተዋል። በዚህም መሰረት በክልሉ ስላለው የጸጥታ ሁኔታ፣ የእርዳታ አቅርቦት፣ ተፈጸሙ ስለተባሉ ሰብአዊ መብት ጥሰቶችና በመንግስት በኩል እየተወሰዱ ስላሉ እርምጃዎች ሁለቱ ባለስልጣናት ለመገናኛ ብዙኃን ማብራሪያ ሰጥተዋል። የጠቅላይ ሚኒስትሩ ጽህፈት ቤት ፕሬስ ሴክሬታሪያት ቢለኔ ስዩም በመግለጫው መንግስት አሁን ላይ ወታደራዊ እርምጃ እየወሰደ ያለው በሁለት አካባቢዎች ብቻ መሆኑን ቢያመለክቱም እነዚህ አካባቢዎች ግን የትኞቹ እንደሆኑ አልተጠቀሱም። በእርዳታ አቅርቦት በኩልም በትግራይ ክልል በአንድ ዙር ብቻ ለአራት ነጥብ አምስት ሚሊዮን ነዋሪዎች በሁለተኛና በሶስተኛ ዙር ደግሞ ለአራት ነጥብ ሶስት ሚሊዮን ሰዎች የሰብአዊ እርዳታ ማድረስ ችለናል ብለዋል። የተለያዩ ዓለም አቀፍ ተቋሞች በትግራይ እርዳታ የሚሹ ነዋሪዎች ቁጥር እየጨመረ መምጣቱን እንዲሁም ክልሉ የረሀብ አደጋ እንደተጋረጠበትም መግለጫቸው የሚታወስ ነው። ቃል አቀባያ በበኩላቸው መንግስት ከእርዳታ ሰጪ አካላት ጋር በመተባበር በዘጠና ሶስት ወረዳዎች ላይ እርዳታ እየሰጠ ነው ብለዋል። ከእነዚህም መካከል አስራ አራት ወረዳዎች በመንግስት የተቀሩት ደግሞ በረዴ ድርጅቶች ድጋፍ እየተደረገላቸው ናቸው ብለዋል። በክልሉ ያለውን ሁኔታ በማስመልከትም የተለያዩ ሀገሮችን ያሳዩትን አቋም የኢትዮጵያን ክብር ያልጠበቀ ሲሉ ገልጸውታል። የኢትዮጵያ መንግስት አሜሪካን ጨምሮ የተለያዩ ሀገሮች በውስጥ ጉዳዩ ጣልቃ እየገቡ ነው ሲሉ በተደጋጋሚ መወቀሳቸው አይዘነጋም። በክልሉ እየተደረገ ባለው ሰብአዊ እርዳታ በአምስት ነጥብ ሁለት ሚሊዮን ብር አንድ መቶ ስልሳ ስድስት ሺህ ሜትሪክ ቶን ምግብ ተከፋፍሏል ብለዋል። የዓለም ምግብ ፕሮግራም ሪሊፍ ሶሳይቲ ኦፍ ትግራይን ጨምሮ ስድስት የረድኤት ድርጅቶችም ከኢትዮጵያ መንግስት ጋር በመተባበር እርዳታ እያደረጉ ነው ብል በጤና ድጋፍ ረገድ ከሁለት ነጥብ ዘጠኝ ሚሊዮን ብር እንደተመደበና አስራ ሁለት አምቡላንሶች መሰማራታቸውን ጠቅሰው የሕክምና አገልግሎት መስጫ ሙሉ በሙሉ ወድሟል የሚለውም ትክክል አይደለም ብለዋል ብሌለኒ። በሌላ በኩል የግብርና ሚኒስትር ዘርና ማዳበሪያ ለማከፋፈል እንዲሁም የክልሉን አርሶ አደር ለመደገፍ አስር ሚሊዮን ብር መድቧል ብለዋል። ትምህርት እንዳግመኛ ለማስጀመርም ዘጠና አምስት ሚሊዮን ብር መንግስት በጀት አስቀምጧል ብለዋል። በሌላ በኩል የፌዴራል ጠቅላይ አቃቢ ህጉ ዶክተር ጌዲዮን ጢሞቴዎስ በበኩላቸው በጋዜጣዊ መግለጫ በወቅት እንደተናገሩት ክልሉ እየተወሰዱ ስላሉ እርምጃዎችና ተፈጸሙ ከተባሉ የመብት ጥሰቶች አንጻር ስለተደረጉ ምርመራዎች ማብራሪያዎችን ሰጥተዋል። ጠቅላይ አቃቢ ህጉ ህወሀት በአፋር፣ በአማራ፣ በቤንሻንጉል እና በኦሮሚያ ክልሎች የሚያስጠጥቃቸውና የሚደግፋቸው ሀይሎች የሀገርን ሰላም እያናጉም ነው ብሏል። በትግራይ ክልል ውስጥ ጦርነት በተቀሰቀሰበት ጊዜ በሰሜን እዝ ላይ የተቀነባበረ ጥቃት ተፈጽሟል በማለት በተያያዥም የኤሌክትሪክና የቴሌኮም መስመሮች በህወት አመራሮች መቆረጣቸውን አስታውሰው ብዙዎቹ በወንጀል የሚጠረጠሩት ታስረዋል ብለዋል። ተጠርጣሪዎቹ ህገ መንግስትን በመጣስ በሽብርተኝነትና በሌሎችም ወንጀሎች እንደሚጠየቁ በመግለጫቸው ላይ አመልክተዋል። በሰብአዊ ጥቃት ተዋጊ ባልሆኑ ሰዎች ያልተመጣጠነ ኃይል በመጠቀምና የኢትዮጵያ መከላከያ ሰራዊት አባላት ላይ የቀረበውን ክስ በተመለከተም ምርመራ ተደርጎ እርምጃ እየተወሰደ ነው ብለዋል። በዚህም መሰረት ሀያ ስምንት ወታደሮች ክስ እንደተመሰረተባቸው እና በወሰባዊ ጥቃት የተጠረጠሩ ሀያ አምስት ወታደሮች ላይም ክስ እንደተከፈተ ዶክተር ጌዲዮን ተናግረዋል። በሌላ በኩል በማይካድራ የሁለት መቶ ሀምሳ የአይን እማኞች ተጠይቀውና የፎረንሲክ ምርመራ ከተደረገ በኋላ ከሁለት መቶ በላይ ሰዎች እንደተገደሉ እንዲሁም የወንጀሉ ተሳታፊ የተባሉ ሀያ ሶስት ተጠርጣሪዎችም ተይዟል ብለዋል። በዚሁ ጥቃት ላይ ተሳትፈዋል የተባሉ ብዙዎች ግን ወደ ሱዳን ሸሽተዋል ሲሉም አክለዋል። የአክሱም ግድያን ተመለከተም ከአንድ መቶ የአይን ማኞች እና የህክምና ማስረጃ በተገኘው መረጃ መሰረትም አንድ መቶ ንጹሀን መሞታቸውን ደርሰንበታል አብዛኞቹ ህዋት ያስታጠቃቸው ሁለት ቀን የሰለጠኑ ኢመደበኛ ተዋጊዎች ናቸው ብለዋል አቃቢ ህጉ በአክሱም ከተገደሉት መካከል አርባ የሚሆኑት ውጊያ ውስጥ ያልነበሩ እንደሆኑ ጠቅሰው ምርመራቸው ንጹሀን እንደተገደሉና መሰረተ ልማት ላይም ጉዳት እንደደረሰ እንደሚያሳይም ተናግረዋል በትግራይ ክልል ንጹሀን ላይ ደርሷል የተባሉ ጥቃቶች የኤርትራ ወታደሮች እጅ አለበት በሚል ከጋዜጠኞች ለቀረበላቸው ጥያቄ በአንዳንዶቹ ወንጀሎች አሉበት ሲሉ ዶክተር ጌዲዮን ምላሽ ሰጥቷል። ከዚህ ጋር በተያያዘ የኤርትራ ወታደሮች ከኢትዮጵያ መቼ እንደሚወጡ ሲጠየቁም ብሌሊኒ ጥያቄውን ለሚመለከቱ አካል እንደቀረበ ገልጸው በመከላከያ ሚኒስቴር ሪፖርት መሰረት ሂደቱ ተጀምሯል ብሏል። በእነዚህና በሌሎች ሀገራዊ ጉዳዮች ላይ ሰፊ ጋዜጣዊ መግለጫ ትናንትና ተከናውኗል። በሌላ ዜና የኢትዮጵያ ብሔራዊ ምርጫ ቦርድ በእስር ላይ የሚገኙት የባልድራስ ለሁለተኛ ዲሞክራሲ ፓርቲ አመራሮችን በምርጫ ላይ እንዲሳተፉ ሊመዘግብ መሆኑን ፓርቲው ገለጸ ተባለ። በምርጫው በእጩነት እንዲቀርቡ የተወሰነላቸው የተባሉት ግለሰቦች ክስ ተመስርቶባቸው አንድ ዓመት ለሚሆን ጊዜ በእስር ላይ የሚገኙት የባልድራስ አመራሮች አቶ እስክንድር ነጋ፣ አቶ ስንታዩ ቸኮል፣ አስቴር ስዩም እና አስካለ ደምሌ ናቸው። በዚህም መሰረት ትላንትና በጠቅላይ ፍርድ ቤት በነበረው ችሎት ላይ የተገኙት የብሔራዊ ምርጫ ቦርድ ዋና ሰብሳቢ ብርቱካን ሚደቅሳ ችሎቱ በእስር ላይ ያሉ የፓርቲው አመራሮች በእጩነት እንዲመዘገቡ የሰጠውን ውሳኔ በመፈጸም ላይ እንደሆኑ መግለጻቸው ተነግረዋል። ትናንትና ጉዳዩን የተመለከተው የፌዴራል ከፍተኛ ፍርድ ቤት አንደኛ የምርጫ ጉዳዮች ችሎትም ሰብሳቢዋን ብርቱካን ሚደቅሳን የባልደራስ ፓርቲ ለምርጫ እንዲቀርቡለት የሚፈልጋቸውን እጩዎች እንዲያሳውቅ ቦርዱ መጠየቁ፣ አስፈላጊውን ነገር እየተከናወነ ስለመሆኑም ለፍርድ ቤት ተናግሯል ተብሏል። ቀደም ሲል የኢትዮጵያ ብሔራዊ ምርጫ ቦርድ የፌዴራል ጠቅላይ ፍርድ ቤት ሁለተኛ መሰበር ስለሚችሉት እነ እስክንድር ነጋ በእጩነት ተመዝግበው መወዳደር እንደሚችሉ ያሳለፈውን ውሳኔ ለማስፈጸም እንደሚቸገር አስታውቆ እንደነበረ ይታወሳል ከዚህ ጋር በተያያዘ ኢትዮጵያ በምታደርገው ሀገር አቀፍ ምርጫ በተለያዩ ክልሎች ውስጥ ምርጫ የማይካሄድባቸውን ቦታዎች በዝርዝር የኢትዮጵያ ብሔራዊ የምርጫ ቦርድ አስታወቀ ምርጫ ቦርድ ማክሰኞ ሁለታ በማህበራዊ ትስስር ገጹ ላይ ባወጣው ዘገባ መሰረት በቤኒሻንጉል ጉምዝ በኦሮሚያ በአማራ በሶማሌና በደቡብ ብሔር ብሔረሰቦችና ህዝቦች ክልሎች ውስጥ ምርጫ የማይካሄድባቸውን ቦታዎች ዝርዝር ይፋ አድርጓል በእነዚህ ስፍራዎች ምርጫ የማይካሄደው በፀጥታ ችግር ምክንያት የመራጮች ምዝገባ ባለመጀመሩ የመራጮች ምዝገባ ተጀምሮ በመቋረጡና የመራጮች ምዝገባ ሂደት ላይ አቤቱታ እየቀረበ መሆኑን ቦርዱ ከዚህ ቀደም በወጡ መግለጫ በማስታወቁ ነው ተብሏል። ከዚህ በተጨማሪም ቦርዱ የመራጮች ምዝገባ ሂደቱ ላይ የጉልህ የአሰራር ችግር በማየቱ ማጣራት እንዲካሄድ የወሰነባቸው ቦታዎችም እንደዚሁ ምርጫ እንደማይከናወንባቸው አስታውቋል። ከነዚህ ውስጥም በቤኒሻንጉል ጉሙዝ ክልል ቦርዱ ምርጫ አይካሄድባቸውም ያላቸው የምርጫ ክልሎች መተከል፣ ሺናሻ ልዩ ካማሺና ዳላቴ ናቸው ብሏል። በኦሮሚያ ክልልም በሰባት ምርጫ ክልሎች ማለትም በቤጊ፣ በሰኞ ገበያ፣ አያና፣ ገሊላ፣ አሊቦ፣ ጊዳማና ኮምቦልቻ ምርጫ የማይከናወንባቸው ሲሆን እነዚህ አካባቢዎች በጸጥታ ችግር የመራጮች ምዝገባ ያልተከናወነባቸው ናቸው ተብሏል። በአማራ ክልልም ከዚህ ቀደም በጸጥታ ችግር ምክንያት የመራጮች ምዝገባ ያልተጀመረባቸው ስምንት የምርጫ ክልሎች ድምጽ መስጠት እንደማይቻልም አሳውቋል። በክልሉ በማጀቴ፣ በአርጎባ፣ በሸዋሮቢት፣ በኤፌሶን፣ በጭልጋ አንድና በጭልጋ ሁለት፣ በላይ አርማጮ በአንኮበር የምርጫ ክልሎች ድምፅ አይሰጥም ተብሏል። ለዚህም ቦርዱ እንደ ምክንያትነት የጠቀሰው የአርጎባ ልዩ ምርጫ ክልል ላይ የሚመርጡ ዜጎች ለክልል ምክር ቤት በዚህ ምርጫ ክልል ድምፅ የሚሰጡ በመሆኑና በአካባቢው በአካባቢ ባለው የጸጥታ ችግር ምክንያት ባለመመዝገባቸው ነው ብሏል። ቦርዱ በደቡብ ብሔር ብሄረሰቦችና ሕዝቦች ክልልም በሰባት ምርጫ ክልሎችም ምርጫ አላካሄድም ብሏል። በእነዚህ ስፍራዎችም ከጸጥታ ችግር ጋር በተያያዘ የመራጮች ምዝገባ አልጀመርኩም ብሏል። ከዚህ ቀደም ቦርዱ ባወጣው መግለጫ ቀይ አፈር መደበኛ፣ ሱርማ ልዩ፣ ዲዚ ልዩ የምርጫ ክልሎች ድምፅ እንደማይሰጥ ያሳወቀ ሲሆን በተጨማሪም ማጀት መደበኛ፣ ጉራ ፈረዳሽ፣ እና ሸኮ እንዲሁም ቴፒ የምርጫ ክልሎች በዕለቱ ድምፅ አይሰጥባቸውም ብለዋል። በሶማሌ ክልል በአሁኑ ወቅት አስራ አራት የምርጫ ክልሎች ላይ ድምፅ የመስጠት ሂደት ላይ ችግር አለ የሚል ሪፖርት ደርሶት በዚህ መሰረት ምርመራ እያከናወንኩኝ ነው ብለዋል። ሌስቤስ ሬዶ በፈቃዱ አባይ ከአዲስ አበባ።